የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላለፈውን ፕሮግራም ጀመረ።

የሮበርት ሙጋቤ የ37 ዓመታት አስተዳደር ዘመን ሲያከትም ዚምባብዌ ዛሬ አዲስ ፕሬዚደንት አግኝታለች። እነሆ ዛሬ ከእንግዲህ ሊተረተር መጀመሪያዊ የሆነ አዲስ የዲሞክራሲ ጥቅል ጅማሮ እየታዘብንን

ዛሬ ቃለ መሐላ የፈጸሙት አዲሱ የዚምባብዌ ፕሬዚዳንት ኤመርሰን ምናንጋጓ ከዛሬ የዕለቱ አብይ ርዕስ ቀዳሚ መሰናዶ ነው። መናንጓጓ ከፓርቲው መዋቅር ውስጥ የታወቀ ሰው ነው። እንግዲህ የእሱ እድል ምንድን ነው? ሁለት አለበት። አንደኛ ፖለቲካል ተቃዋሚው ኃይል ፈጥሮ ብዙ ዲሞክራሲ ለውጥ ያመጣል የሚል ግምት የለኝም። ግን ግን ምን

ፕሮፌሰር ሚንጋ ነጋሽ በሌላው የዕለቱ አብይ ርዕስ ይዘረዝሩታል። በነገራችን ላይ ፕሮፌሰር ሚንጋ በዚምባብዌ በደቡብ አፍሪካና በዩናይትድ ስቴትስ የተለያዩ ዩኒቨርሲቲዎች ለረጅም ዓመታት ያገለገሉ ናቸው። ዩናይትድ ስቴትስ በሰብአዊ እርዳታና ልማት ዘርፍ ለኢትዮጵያ የምታደርገውን ድጋፍ እንደምትቀጥል አምባሳደር ማይክል ሬይነር አስታወቁ። አንዱ የመጽሔት ርዕስ ነው። የሁለተኛው አጋማሽ የዛሬ አርብ ፕሮግራሞች ሰጣ ገባና አፍሪካ በጋዜጦች ናቸው።

ኅዳር 15 2010 ዓ ም ነው ዛሬ ጤና ያስጥልን አድማጮቻችን፣ እንደምናመሻችሁ እንደምናመሽታችኋል። የምሽቱ አስተናጋጆች አዲሱ አበበና ቆንጅ ታየነን። ንጉሱ ታምሬ ፕሮግራሙን ይመራል። ዜነብ የቴክኒክ መሐንዲሷ ነች። መልካም ምሽት እንላለን እኛ አሁን ወደ ዓለም ዜና ነባብ እናመራለን።

ኤመርሰን ምናንጋጓ አዲሱ የዚምባብዌ ፕሬዚደንት ሆነው ዛሬ ቃለ መሀላቸውን ፈጽመዋል። የሰላሳ ሰባት አመቱን የሮበርት ሙጋቤን አምባገነን አስተዳደር ባከተመው ታሪካዊ ምዕራፍ ምናንጋጓ ባሰሙት ንግግር ሙጋቤን አሞግሰዋቸዋል። አዲሱ ፕሬዚደንት የሀገራችን አባት ብለው ያድንቋቸው እንጂ የቀድሞውን መሪ ስህተትና ኃላፊነት ያለመወጣት ጥፋትንም ፈጽመዋል ሲሉ አምነዋል።

በሚቀጥለው አመት በሀገራችን ዲሞክራሲያዊ ምርጫ ይካሄዳል ሲሉም ኤመርሰን ምናንጋጓ ቃል ገብተዋል። በዋና ከተማዋ ሀራሬ 60 ሺህ ሰው በሚይዘው ብሔራዊ ስቴዲየም ግጥም ላለው ሕዝብ ንግግር ያደረጉት አዲሱ ፕሬዚደንት አሁን የሚጠብቀን ስራ ታላቋን ሀገራችንን መልሰን መገንባት ነው ብለዋል።

ያሉብንን ዓለም አቀፍ እዳዎች ለመክፈል እንሞክራለን፣ የገቢ ሸቀጥ ቁጥጥር ረገብ እናደርጋለን ያሉት አዲሱ ፕሬዚደንት ህዝቡ የውጭ ምንዛሬ በተሻለ እንዲያገኝ እንሰራለን ሲሉ የተሰበሰበው ህዝብ በጭብጨባ ደስታውን ገልጿል። ፕሬዚደንት ምናንጋጓ በተጨማሪም በሙጋቤ አስተዳደር መሬታቸውን የተነጠቁ ገበሬዎች

ካሳ እንዲከፈላቸው ለማድረግ ቁርጠኛ ነኝ ሲሉ ተናግረዋል። ከዜና ቀጥሎ በአብይ ርዕስ በዚሁ ዙሪያ ዝርዝር ይቀርባል። የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ዝግ ስብሰባ መቀሌ ከተማ ላይ ቀጥሏል። ከዚህ ቀደም ከስልጣን የተሰናበቱ አንጋፋ የድርጅቱ አባላትም ተገኝተውበታል። ማንነታቸውን ለመግለጥ ያልፈለጉ ምንጮች እንደሚገልጡት

ህወሓት የትግራይንና የኢትዮጵያን ህዝብ በሚገባ አልመራም። አሁን የምንገኝበት አደጋ ላይ የወደቅ ነውም በሌሎቹ የትግል አጋሮቻችን በሆኑት ድርጅቶች ድክመት ሳይሆን ስራችንንና ኃላፊነታችንን በተጠበቀብን መንገድ ባለመፈጸማችን ነው። ሌላውን ሰበብ ማድረግ አይገባንም በሚል መንፈስ ማዕከላዊ ኮሚቴው ስብሰባውን ቀጥሏል ሲሉ እነዚሁ ማንነታቸውን አንናገርም ያሉ ምንጮች ጠቁመዋል።

ግልጥነት በተመላበት መንፈስ የሚካሄደው ሂስና ግለሂስ በቃል ብቻ እንጂ የተሰዉት ጓዶቻችንን አደራ በተግባር ላይ አላዋልንም በሚል ድምዳሜ ላይም ተደርሷል ይላሉ እነዚሁ ምንጮች። በፊት የድርጅቱ የፖሊት ቢሮ አባላት በነበሩትና አሁን ባሉት አባላት ላይ ያተኮረ ሂስና ግለሂስ እየተካሄደ መሆኑንም እነዚሁ ማንነታቸውን የማይገልጡ ምንጮች ይናገራሉ።

ስብሰባው ገና እንደሚቀጥል አሁንም እነዚህ ማንነታቸው ያልተገለጠ ምንጮች አውስተዋል። ይህ በዚህ እንዳለ የመቀሌ ከተማ ላይ እየተካሄደ ያለውን ስብሰባ ረግጠው ወጥተዋል ተብለው የነበሩት ወይዘሮ አዜብ መስፍን ተመልሰው በመሳተፍ ላይ መሆናቸውን አሁንም ማንነታቸውን ሊገልጹ ያልፈለጉት ምንጮች ጠቁመዋል።

ወይዘሮ አዜብ መስፍን ስብሰባውን ረግጠው ከወጡ በኋላ ለመመለስ ሞክረው ጥያቄያቸውንና የድርጅቱን ደንብ የጣሱበትን ምክንያት በማመልከቻ እንዲያቀርቡ ተጠይቀው የመጀመሪያው ማመልከቻ በቂ አይደለም ተብሎ ተቀባይነት አላገኘም ብለዋል ምንጮቹ። ለሁለተኛ ጊዜ የጻፉት ደብዳቤ ግን ከብዙ ውጣ ውረድ በኋላ ተቀብለውት ተመልሰው በስብሰባው ለመሳተፍ መቻላቸውን ነው ምንጮቹ የጠቆሙት።

አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ግብፅ በታወከው ሰሜናዊ ሲናይ በረሃ በሚገኝ ህዝብ የበዛበት መስጊድ ተጠርጣሪ ታጣቂዎች 235 ሰዎች መግደላቸውን የጸጥታ ባለሥልጣናት መናገራቸውን የመንግስቱ ዜና ምንጮች አስታውቀዋል። ጽንፈኞች ከክፍለ ሀገሩ ዋና ከተማ ከኤርሪሽ ወጣ ብሎ በሚገኝ

ቢር አል አቤድ በሚባል ከተማ የሚገኘውን ኤል ራውዳ መስጂድ ኢላማ ያደረገ ጥቃት ማካሄዳቸውን ባለስልጣናቱ ገልጠዋል። ማንነታቸውን ነው የግብፁ የመንግስት ዜና አገልግሎት ሚና የዘገበው። በአራት መኪናዎች ሆነው የደረሱት ታጣቂዎች ዛሬ ጁማ ጸሎት ላይ በነበሩ ምዕመናን ላይ ተኩስ እንደከፈቱ ባለስልጣናቱ አመልክተዋል። የአይን ምስክሮች በበኩላቸው አምቡላንሶች የጥቃቱን ሰለባዎች ወደ የአቅራቢያ ሆስፒታሎች ሲወስዱ ማየታቸውንም ገልጠዋል።

በዘገባዎች መሠረት መስጂዱ ላይ ከደረሰው ፍጅት ተከትሎ የግብፅ የጦር አውሮፕላኖች ሲናይ ውስጥ ሽብርተኞችን ኢላማ ያደረጉ ጥቃቶችን አድርሰዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጥቃቱን በንጹሐንና ይከላከሉት ባልነበራቸው ምዕመናን ላይ የተፈጸመ ዘግናኝ የፈሪ ሽብርተኞች ጥቃት ሲሉ አውግዘውታል። የምስጋና ቀን ታንክስጊቪንግ በዓልን ይዞ የሳምንቱ መጨረሻ ፍሎሪዳ የሚገኙት አስከትለውም ዓለም

ሽብርተኝነትን በትዕግስት ሲመለከት ሊመለከት አይገባም ያሉት ፕሬዚዳንቱ በውጊያ ድል መምታትና የሕልውናቸው መሠረት የሆነውን ጽንፈኝነት በሁሉም መልኩ ማጋለጥ አለበት ብለዋል። አጎራባች እስራኤል ለግብፅ የሐዘን መግለጫ አስተላልፋለች። የግብፅ የጸጥታ ኃይሎች በተለይ በሰሜኑ ሲናይ አካባቢ የእስልምና መንግሥት ብሎ ራሱን ከሚጠራ ቡድን ጋር የተዋጉ ናቸው። ባለፉት ሦስት ዓመታት ውስጥ ውጊያው ከተባባሰ ወዲህ

ታጣቂዎች ብዙ መቶ ፖሊሶችና ወታደሮች ገድለዋል። የጸጥታ ኃይሎችን ኢላማ የሚያደርጉት ነውጠኞቹ ከሲናይ ውጪ በተለያዩ የግብፅ አካባቢዎች አብያተ ክርስቲያናትና ሲቪሎች ላይ ጥቃት ያደርሳሉ። የቀድሞ የደቡብ አፍሪቃ የአካል ጉዳተኞች የሩጫ ስፖርት ኮከብ ኦስካር ፒስቶሪየስ የሴት ጓደኛውን በመግደል ወንጀል መጀመሪያ ላይ ተሰጥቶት የነበረው የእስራት ፍርድ

ከእጥፍ በላይ የሚረዝም እንዲሆን አዲስ ብይን መሰጠቱ ተሰማ። የደቡብ አፍሪቃ ጠቅላይ ፍርድ ቤት ይግባኝ ችሎት ዛሬ በሰጠው ውሳኔ እስካሁን በእስር ያሳለፈው ጊዜ ታስቦ 13 ዓመት ከአምስት ወር እንዲታሰር ፈርዶበታል። አቃቤ ሕግ የጠየቀው 15 ዓመት ነበር። ሁለት እግሮቹ የተቆረጡት የአካል ጉዳተኞች ኦሊምፒክ ሻምፒዮኑ

ሴት ፒስቶሪየስ ሪቫ ስቲንካምፕ የተባለችውን የሴት ጓደኛውን በመግደል መጀመሪያ የተሰጠው የስድስት ዓመት እስራት ፍርድ በአስደንጋጭ ሁኔታ የቀለለ ነው ብለው አቃቢ ህጎች ሲቃወሙ እንደነበረ የሚታወስ ነው። የፓኪስታን ባለስልጣናት በዩናይትድ ስቴትስ የሚፈለጉትንና እንደ አውሮፓ አቆጣጠር በ2008 ዓ ም ህንድ ሙምባይ ከተማ ላይ 168 ሰዎች የተገደሉበት ጥቃት

ዋና አቀናባሪ ተብለው የተወነጀሉ ጽንፈኛ የሃይማኖት መሪ ለቀቁ። ፓኪስታን ውስጥ ያስቻለው ፍርድ ቤት የሀገሪቱ መንግስት የሐፊዝ ሳኢድን የቁም እስር ፍርድ በሶስት ወር እንዲያራዝም ያቀረበውን ጥያቄ ውድቅ አድርጎ ለቋቸዋል። ፍርድ ቤቱ የለቃቸው መንግስቱ ለመሠረተው የሽብርተኝነት ክስ በቂ ማስረጃ አላቀረበም በሚል ምክንያት ሰጥተዋል። የዩናይትድ ስቴትስ የፍርድ ሚኒስቴር ሐፊዝ ሳኢድን በሽብርተኝነት ፈርጆ

እንዲያዙ ወይም እንዲገደሉ ለሚያደርግ የ10 ሚሊዮን ዶላር ወሮታ መድቧል። ሳኢድን ፍርድ ቤቱ ከቁም እስር የለቀቃቸው ዛሬ አርብ ሲነጋጋ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።

አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የምናስተናግዳችሁ ቆንጅት ታይና አዲሱ አበበንን። ወደ መጀመሪያው የመጽሔት ትንታኔ እናልፋለን። ዩናይትድ ስቴትስ በሰብአዊ እርዳታና ልማት ዘርፍ ለኢትዮጵያ የምታደርገውን ድጋፍ እንደምትቀጥል አምባሳደር ማይክል ሬነር አስታውቀዋል።

በተለምዶ በሰብአዊ እርዳታ ዘርፍ የማይሳተፉ ቻይናን የመሳሰሉ ሀገሮችም ተሳትፎ እንዲያደርጉ አበረታታለሁ ብለዋል አምባሳደሩ። እስክንድር ፍሬው ከአዲሱ የአሜሪካ አምባሳደር ማይክል ሬነር ጋር ያደረገውን ቃለምልልስ መነሻ ያደረገው ዘገባ የመጨረሻው ክፍል ነው ዛሬ እነሆ።

ዩናይትድ ስቴትስ በሰብአዊ እርዳታና ልማት ዘርፍ በየአመቱ ለኢትዮጵያ ወደ አንድ ቢሊዮን ዶላር የሚጠጋ ገንዘብ ስታወጣ ቆይታለች። ይህ ደግሞ በዶናልድ ትራምፕ አስተዳደር ዘመንም እንደሚቀጥል ነው አምባሳደር ማይክል ሬይነር ያብራሩት። ዩናይትድ ስቴትስ ለኢትዮጵያና ለኢትዮጵያ ሕዝብ ያላት ቁርጠኝነት ጠንካራ

እና የረጅም ጊዜ ነው። ከዚህ አንጻር መሠረታዊ የሆነ ለውጥ አይታየኝም። ከሰብአዊና የልማት እርዳታ አንጻር ያለውን ግንኙነት አንስተሃል። ከሰብአዊ ድጋፍ አንጻር ድጋፍ የሚያስፈልጋቸው ሰዎች እስካሉ ድረስ መደገፋችንን እንቀጥላለን። እኛ በእርግጥ ለኢትዮጵያ ሰብአዊ ድጋፍ ለማድረግ በዓለም የመጀመሪያውን ደረጃ እንይዛለን። በሰብአዊ ድጋፍና በልማት እርዳታ የምናደርገውን አስተዋጽኦ ከደመርከው

በዓመት ለኢትዮጵያ የምናወጣው አንድ ቢሊዮን ዶላር ነው። በእርግጥ ከሁለቱም አይነት ድጋፎች አንጻር ተስፋ የሚደረገው ምንድን ነው? ከጊዜ በኋላ ድጋፍ የማድረጉ አስፈላጊነት ያበቃል የሚል ነው። እናም የሰብአዊ ድጋፍ ስናደርግ የሰዎቹን አጣዳፊ ፍላጎት ማሟላቱን ብቻ አይደለም የምንመለከተው ከምግብ ከተመጣጣኝ አቅርቦትና ከንጽህና አጠባበቅ አንጻር የዚህን ቀውስ መሠረታዊ ምክንያት በመመልከት

የሚቀንስበትን መንገድ በመፈለግ የኢትዮጵያን ሕዝብ የመቋቋም አቅም ለማሳደግም መንገዶችን እናያለን። ከጊዜ በኋላ በዚህ አንጻር ድጋፍ ማድረግ እንዳያስፈልገን ማለት ነው። በልማት እርዳታ በኩልም በተመሳሳይ የልማት እርዳታ አጠቃላይ ዓላማ አስፈላጊ የሚሆንበትን ምክንያት አልፎ መሄድ ወይም አስፈላጊነት ማስቀረት ነው። እናም በትምህርት በጤና እንክብካቤ እየጨመሩ የመጡ የግብርና ግብአቶች ላይ

ገንዘብ ስናወጣ ከጊዜ በኋላ ይህንን ገንዘብ የማውጣት አስፈላጊነት ስለሚቀንስና የሚመጣው ለውጥ ራሱን የሚደግፍና ወይም የሚያስቀጥል ስለሚሆን ነው። ፕሬዚዳንት ትራምፕ እንደ አውሮፓውያን አቆጣጠር ለ2018 ያቀረቡት ረቂቅ በጀት የውጭ እርዳታና ድጋፍን የሚቀንስ ነው። ይህ ግን ለኢትዮጵያ በሚደረገው ሰብአዊ እርዳታና የልማት ድጋፍ ላይ

የጎላ ለውጥ እንደማያስከትል ነው አምባሳደሩ ያብራሩት። ያ በፕሬዝደንቱ በአስተዳደራቸው በኮንግረሱና በውጭ ጉዳይ መስሪያ ቤት መካከል በቀጠለ ውይይት ነው። የልማት ድጋፎቻችን በተወሰኑ ገጽታዎች ላይ ቅናሽ ልናይ የምንችልባቸው መንገዶች መኖራቸው እውነት ይመስለኛል።

ያ በተወሰነ ደረጃ ተፈጥሯዊና ጤናማ ነገር ነው። ልሰጥህ የምችለው ምሳሌ ኤች አይ ቪ ኤድስን ነው። የኤች አይ ቪ ቫይረስ በደማቸው ያሉ ሰዎችን ከመደገፍ አንጻር ከኢትዮጵያ ጋር ከፍተኛ አጋር ነን። ከጊዜ በኋላ ግን ትርጉም ያለው ለውጥ አምጥተናል። በቫይረሱ የሚያዙ ሰዎች ቁጥር ቀንሷል እና ከጊዜ በኋላ ለዚህ ዘርፍ የምንሰጠው ገንዘብ መቀነሱ ተፈጥሯዊና መልካም ነው።

ስለዚህ ጤናማና ተፈጥሮአዊ ቅናሽ የምናይበት አንዱ መንገድ ነው። በተመሳሳይ ግን በጥቅል ለመናገር በልማትም ሆነ በሰብአዊ እርዳታ ረገድ የምናደርገው ድጋፍ ለረጅም ዓመታት አሁን ባለው ደረጃ ለመቀጠል ቁርጠኞች ነን። ዩናይትድ ስቴትስ ለኢትዮጵያ የምታደርገውን የልማትና የሰብአዊ እርዳታ ድጋፍ አጠናክራ የምትቀጥለው ውጤት እየመጣ በመሆኑ ጭምር መሆኑን አምባሳደሩ ተናግረዋል።

የትምህርትና የጤና ተደራሽነትን ከማስፋት የግብርና ውጤትን ከማሻሻል፣ ከኢኮኖሚ እድገት አንጻር ውጤቶች መታየታቸውን መገኘታቸውን ያብራሩት በድርቅ ምክንያት የተከሰተው የሰብአዊ እርዳታ ፍላጎት ግን አሁንም ባለበት መቀጠሉን ጠቁመዋል። በእርግጥ የሚያሳዝን ሁኔታ ለሶስተኛ ዓመት በተከታታይ የተከሰተ ድርቅ ነው ያለው።

ለቀጣዩ ወር ትንበያ የሚያሳየውም በተለይም በደቡብና በደቡብ ምስራቅ የአገሪቱ አካባቢዎች ከአየር ንብረት ጋር የተያያዙ ተጨማሪ ፈተናዎች እንደሚኖሩ ነው። የዩናይትድ ስቴትስ መንግሥት ኢትዮጵያውያን የሚያስፈልጋቸውን የምግብና የንጽህና አገልግሎት ሳያገኙ እንዳይቀሩ የሚያስችላቸውን ሰብአዊ ድጋፍ ለመስጠት ያለማወላወል ቁርጠኛ ናት። ነገር ግን በአሁኑ ሁኔታ በጣም ተረብሸናል። ሌሎች ለጋሾችም እንደ ዩናይትድ ስቴትስ ሁሉ

የተቻላቸውን ድጋፍ እንዲያደርጉ እንደሚያበረታቱም አምባሳደሩ ገልጸዋል። በተለይም በለጋሾችና በመንግሥት መካከል እንደዚሁም በለጋሾች በራሳቸው መካከል ያለውን ቅንጅት ለመመልከት ከአንድ ሳምንት በፊት ሶማሌ ክልል ነበርኩ። በዚያ በርካታ ጥሩ ሥራዎች እየተሠሩ ነው። ነገር ግን ፈተናው ሰፊ መሆኑን፣ የእርዳታ ፍላጎቱም እንዳለ መሆኑ ግልጽ ነው።

ሌሎች ለጋሾችም ያንን ለመደገፍ እንዲችሉ ሰፊ ፍላጎት አለ። በተለምዶ በዚህ የሰብአዊ እርዳታ የማይሳተፉ ለጋሾችም የበለጠ መሳተፍ እንደሚችሉ አስባለሁ። በሌሎች የኢትዮጵያ ልማትና ሕይወት ዘርፎች በእጅጉ እየተሳተፉ ያሉ የሰላጤውን ሀገራት እንደዚሁም ቻይናን የመሳሰሉ ለጋሾች አሉ። ሁሉም ለጋሾች በዚህ አስፈላጊና አሳማኝ ዘርፍ ለኢትዮጵያ ሕዝብ የሚችሉትን ሁሉ እያደረጉ እንደሆኑ

እንዲመለከቱ አበረታታለሁ። በኢትዮጵያ አዲሱ የዩናይትድ ስቴትስ አምባሳደር ማይክል ሬነር በዚህ ኃላፊነታቸው ባደረጉት የመጀመሪያ ቃለ ምልልስ በሌሎች ልዩ ልዩ ጉዳዮች ላይ ለተነሱ ጥያቄዎችም ምላሽ መስጠታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

በቀጣዩ የመጽሔት ክፍለ ጊዜ ዘገባ ወደ ዚምባብዌ ይሆናል የምናመራው። የሮበርት ሙጋቤ የሰላሳ ሰባት ዓመታት አስተዳደር ዘመን ሲያከትም ዚምባብዌ ዛሬ አዲስ ፕሬዝደንት አግኝታለች። ዚምባብዌያውያን ከእንግዲህ ጉዳዮቻቸውንና ችግሮቻቸውን ወደ ጎን የማይገፋ መሪያቸውን የሚሰይሙበትን አዲስ ምርጫ የማድረግም ፍላጎት እንዳላቸው እየተሰማ ነው።

አኒታ ፓውል ከዋና ከተማዋ ከሐራሬ ያጠናቀረችው ዘገባ አለ። ሶሎሞን አባታ ያቀርበዋል። የቀድሞው ፕሬዚደንት ሮበርት ሙጋቤ ልክ የዛሬ ሦስት ሳምንት ያባረሯቸው የያኔው ምክትል ኤመርሰን መናንጋግዋ ከስደት ተጠርተው ዛሬ ሐራሬ ላይ ቃለ መሐላ ፈጽመው መንበረ ርዕሰ ብሔሩን መቆጣጠራቸው

በሮበርት ሙጋቤ የሰላሳ ሰባት ዓመታት ፈላጭ ቆራጭ አገዛዝ በተከተተበት ሳጥን ክዳን ላይ የመጨረሻውን ሚስማር የመታ ሆኗል። እነሆ ተፈጸመ። የዘጠና ሦስት ዓመት ዕድሜ ባለጠጋ አምባገነን ከአምባገነን ባለቤታቸው ታዛቢ ምክትል ፕሬዚደንት ጋር ዚምባብያውያን ዛሬ አሰናብተው ፈንጠዝያ ላይ ናቸው። ለውጥ ጠምቷቸዋል።

እነሆ ዛሬ ከእንግዲህ ሊተረተር መጀመሪያዊ የሆነ አዲስ የዲሞክራሲ ጥቅል ጅማሮ እየታዘብንን ኤመርሰን ምናንጋጓ ስድሳ ሺህ ሰው በሚይዘው የሐራሬ ብሔራዊ ስታዲየም ውስጥ በመታደስ መንፈስ ለተዋጠው ሰው ቃለ መሐላ ከፈጸሙ በኋላ ያደረጉት ንግግር ነው። ወደ ተቃውሞው ጎራ በምታደላው ዋና ከተማይቱ ሐራሬ

የሙጋቤ ሥልጣን መልቀቅ አዲስ የመራጭ ምዝገባ መነሳሳት እየታየ እንዲመጣ ማድረጉን ባለፉት አራት ቀናት ውስጥም ስድሳ ሺህ ሰው ወጥቶ መመዝገቡን የተቃዋሚውና በሞርጋን ቻንጊራይ የሚመራው የዲሞክራሲያዊ ለውጥ ንቅናቄ አንጃ ኤምዲሲ ቲ የምርጫ ጉዳዮች ዳይሬክተር ኢስላም ማድሆሲ አስደናቂ ሲሉ ጠርተውታል።

ፕሬዝደንቱ ሥልጣን ከለቀቁ ወዲህ የተመዘገበው ሰው ቁጥር አሻቅቧል። ሕጋዊና ታማኝ የሆነ ፕሬዝደንት ሊያመጣ የሚችለው ጦሩ ወይም አንድ ግለሰብ ወይም የግለሰቦች ስብስብ ሰው አስተውሏል። ለብዙ ዚምባቡዌያውያን ሮበርት ሙጋቤ ዛሬም ጀግና ናቸው።

የነጻነትና የአልበገር ባይነት ምልክት ናቸው ዛሬም የሚወዳቸው ሰው ብዙ ነው በቀደም በመባረራቸው ቂም ያልቋጠሩት የዛሬው ፕሬዚደንት ኤመርሰን ምናንጋግዋ በዛሬው የሐረሬ ስታዲየም ንግግራቸው ወቅት እንኳ መሬ እንደሆኑ የሚቀጥሉ የጦር ሜዳ ጓዴና ባልንጀራዬ ሲሉ አሞካሽተዋቸዋል ሮበርት ሙጋቤን የፖለቲካ ተንታኙ ኤልተን ዚኪ

የሰውን ስነ ልቦና እንዲህ ገልጸውታል። ሙጋቤን ይወዳቸዋል። አንዳችም ክፉ ነገር እንዲደርስባቸው አይፈልግም። በእርግጥ ሚስተር ሙጋቤና ባለቤታቸው ግሬስ እንዳይከሰሱ ትናንት ከለላ በይፋ ተረጋግጦላቸዋል። የተለየም ሐሳብ ያላቸው ጥቂት አይደሉም።

የተቃዋሚው ኤምዲሲቲ ፓርቲ ምክትል ሊቀመንበር ሞርጋን ኮሚቺ ለቪኦኤ ሲናገሩ እንዲህ ብለዋል። ሙጋቤን ስመለከት የማስቀምጣቸው ከነሳዳም ሁሴን፣ ከፊዴል ካስትሮ፣ ከሊቢያው ሞአመር ጋዳፊ፣ ከስሎቦዳን ሚሎሴቪች ጋር በአንድ ጎራ ነው። በሐራሬ ጎዳናዎች ላይ

ሁሉም ሰው የሚስማማበት አንድ ቁም ነገር አለ። ምርጫዎች በወቅቱ መካሄድ አለባቸው። የኤምዲሲው ኮሚችም ይህንን ይጠብቃሉ። የዚምባብዌ ሕገ መንግሥት ምርጫው ከሐምሌ 15 እስከ ነሐሴ 16 ባለው ጊዜ እንዲካሄድ ያዛል። ያ ይከበራል ብለን እናምናለን። ብዙ መራጮች ከመንግሥታቸው የሚጠይቁት ነገር ቀላል ነው።

ህዝቡን የሚሰማ መንግስት እፈልጋለሁ። የህዝቡን ችግሮች የሚያደምጥና የሚፈታ መንግስት እፈልጋለሁ። የሰውን ፍላጎትና ተስፋ እውን ለማድረግ ሰው ኢዲ እያለ የሚጠራቸው አሮጌው የፓርቲ ካድሬ፣ አሮጌው ባለሥልጣን፣ አዲሱ ፕሬዚደንት ይሳካላቸው ይሆን በዚምባብዌ?

በደቡብ አፍሪካና ዩናይትድ ስቴትስ ዩኒቨርሲቲዎች ውስጥ በኢትዮጵያ የዘመን አቆጣጠር ከ1985 ዓ ም ጀምሮ እያስተማሩ ያሉትና ዚምባብዌንና ደቡባዊውንም የአፍሪቃ ክፍል በቅርብ የሚያውቁትን ፕሮፌሰር ሚንጋ ነጋሽን ማምሻውን ደውዬ አግኝቼ ነበር።

እንግዲህ ሁለት ነገር ነው ያለው። መሻሻል ስንል በፖለቲካው ላይ ብዙ መሻሻል የሚኖር አይመስለኝም። ምክንያቱም ኤመርሰን መንንጓጓ የጸጥታ ክፍል ሁሉ ኃላፊ የነበረ ነው። እንደውም አዞ ነው፣ ክሮኮዳይል ይባላል። ብልጥ ስለሆነ ሰውየ ይባላል። እና በምዳቤ ከምድርት ውስጥ ብዙ ጊዜ የቆየ የጸጥታ ክፍል ኃላፊ የነበረ ሰው ነው እና በፖለቲካ አካሄዱ ብዙ

ሙጋቤ ይቀየራል የሚል ነገር ብዙ ግምት የለኝም። ግን አንዳንድ ሁኔታዎች አሉ። አሁን ጦር ሰራዊቱ ስለሆነ ከፊት እየገፋ ያለው እንደውም ትዝዝ ላይ የነበረው ኢትዮጵያ ውስጥ በስልሳ ስድስት አመተ ምህረት የጃንሆይ መንግስት ሲገለበጥ የነበረው አይነት የመንግስት ግልበጣ ይመስል ነበረ። አሁን መነንጓጓን እስከሚያመጡ ድረስ መነንጓጓ ከፓርቲው መዋቅር ውስጥ የታወቀ ሰው ነው።

እንግዲህ የእሱ እድል ምንድን ነው? ሁለት አለበት። አንደኛ ፖለቲካ ለተቃዋሚው ኃይል ፈጥሮ ብዙ ዲሞክራሲ ለውጥ ያመጣል የሚል ግምት የለኝም። ግን የምዕራቡ ዓለም ደግሞ በሌላ መንገድ ስለሚመለከተው ሙጋቤ ላይ ስለነበር ጥላቸው እነ የዓለም ባንክም እነ አይ ኤም ኤፍም ገንዘብ የሚለቁላቸው ይመስለኛል።

እና የኢኮኖሚ እርዳታ እንትን ብሎ ኢኮኖሚ ማዕቀቡ የሚነሳለት ይመስለኛል። አንዳንድ ጥገናዊ ለውጦችም ያደርጋል የሚል ግምት ነው ያለኝ እንጂ ብዙ እንደው ራዲካል የሆነ መሰረታዊ የሆነ ነገር ብዙ ለውጥ ያመጣል የሚል ግምት ብዙ የለኝም። እና የጦር ሰራዊቱ ተጽዕኖ የሚኖርበት ይመስለኛል። እና በነጻ ሆኖ የፖለቲካ መስመሩን ይመራል የሚለው ነገር ገና በሂደት የሚታይ ጉዳይ ነው ይመስለኝ።

አመሰግናለሁ። ፕሮፌሰር ሚንጋ ነጋሽን ከነገ በስቲያ እሁድ ሰፋ አድርጌ ይዣችሁ መለሳለሁ። እንግዲህ ኢዲ አዞው ፕሬዚደንት ኢመርሰን ምናንጋዋ ምናንጋጓ ተስፋዋ እየጨለመባት የመጣችውን ዚምባብዌን ወደ አዲስ መታደስ እንዲወስዱ ይጠበቅባቸዋል። እናመሰግናለን ሰሎሞን። በእሁዱ ደግሞ ሰፋ ያለ ከፕሮፌሰር ጓራ የሚኖራቸውን ዝግጅት አድማጮች እንዲከታተሉ በድጋሚ እናስታውቃለን።

ከዚምባብዌ ጉዳይ አንወጣም። አሁንም የኢትዮጵያ መንግስት በዚምባብዌ የሚደረግን የአመራረጥ ለውጥ ከኮሎኔል መንግስቱ ኃይለማርያም ተላልፎ የመሰጠት እድል ጋር አያይዞ እንደማይመለከት የውጭ ጉዳይ ሚኒስቴር አስታውቋል። የኢትዮጵያ መንግስት ግለሰቦችን የማደን ሳይሆን የፍርድ ቤት ትዕዛዝን የማስፈጸም ግዴታና ኃላፊነት ነው ያለበት ብለዋል የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በሌላ በኩል

ግብፅ መሪዋና ከኢትዮጵያና ከሱዳን አቻዎቻቸው ጋር የፈረሙትን ስምምነት የሚጥስ ተግባር እየፈጸመች ነው ሲሉ ቃል አቀባዩ በትናንትናው እለት በሰጡት መግለጫ ተናግረዋል። እስክንድር ፍሬው ነው ዘገባውን የላከልን። የሮበርት ሙጋቤ የሰላሳ ሰባት ዓመታት አመራር አብቅተዋል

ኤመርሰን ሙንንጋጓዋም ተተክተዋል። ለዚያች አገር የነጻነት ትግል ከፍተኛ አስተዋጽኦ ያደረጉት የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምም ኑሯቸውን በዚያው ቀጥለዋል። የሮበርት ሙጋቤን ከስልጣን መውረድ ከኮሎኔል መንግስቱ ኃይለማርያም እጣ ፈንታ ጋር አያይዙ የሚመለከቱ በርካቶች ናቸው። የኢትዮጵያ መንግስትስ ይህንኑ የጠየቅኳቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ጠቅለል ያለ ምላሽ መስጠት መርጠዋል።

ዚምባብዌ ውስጥ ያለውን ሁኔታ መንግስት ሲከታተለው ቆይቷል። በሰላማዊ መንገድ እልባት እንዲያገኝ የኢትዮጵያ መንግስት ፍላጎት ነው። እናንተም እንደምታውቁት የቀድሞ ፕሬዚደንት ኮሎኔል መንግስቱ ኃይለማርያም ዚምባብዌ ውስጥ ጥገኝነት ካገኙ ረዥም ጊዜያቸው ነው። ኢትዮጵያ መንግስት ግለሰቦችን የማደን ፍላጎት ሳይሆን የፍርድ ቤትን ትዕዛዝ የማስፈጸም ግዴታና ኃላፊነት አለበት። ይህ ፍትህን ከማስፈን እንጂ

ግለሰቦችን ከማደን ጋር የሚያያዝ አይደለም። እንደ ኮሎኔል መንግስቱ ሁሉ ከዚህ ፊት የተለያየ ክስ ተመስርቶባቸው ውሳኔ የተሰጠባቸው ሰዎች ነበሩ። የሞት ብይን ተበይኖ በኋላ ወደ እድሜ ልክ እንዲወርድ ተደርጎ ከእድሜልክ ወደ ሀያ ዓመት እንዲወርድ ተደርጎ በአመክሮ የተፈቱ ናቸው። ስለዚህ የኢትዮጵያ መንግስት የኮሎኔል መንግስቱን ጉዳይ በዚህ መንፈስ ነው

በሌላም በኩል ግብጽ መሪዋ ከሱዳንና ከኢትዮጵያ አቻዎቻቸው ጋር የፈረሙትን የመርህ ስምምነት የሚጥስ ተግባር እያከናወነች ነው ሲሉ ቃል አቀባዩ ተናግረዋል። የሶስቱ ሀገራት የውሃ ሚኒስትሮች በቅርቡ በካይሮ ያደረጉትና ያለ ስምምነት የተጠናቀቀው ስብሰባ የዚህ ውዝግብ መነሻ ነው። አቶ መለስም ይሄንኑ አብራርተዋል። በቅርቡ ካይሮ ጋር ከተካሄደው ስብሰባ ጋር የተነሳው የስብሰባው ስኬታማ ለመሆን

የ1929ና 59ን ስምምነት ተቀብሉ አንቀበልም ከሚል የመነጨን አራት ነጥብ ኢትዮጵያ 85 በመቶ የሚሆነውን የአባይ ውሃ ታመነጫለች ከዚህ ውሃ የምትጠቀመው ዜሮ ነው። ይህንን ውሃ በጋራ መጠቀም ይቻላል። ትርጉም ያለው ተጽዕኖ በማይፈጥር ሁኔታ ኢትዮጵያ ባልፈረመችው ስምምነት

ያረጀና ያፈጀ ስምምነት አትቀይድም። ስለዚህ ትክክለኛው መፍትሄ ሁሉንም የአባይ ተፋሰስ ሀገራት ተጠቃሚ የሚያደርግ ወይም ዊን ዊን ስርዓት መዘርጋት ነው። ኢትዮጵያ ትናንትም ዛሬም ሆነ ነገር መርኋ እና ለትብብርም ዝግጁና ተገዥ ናት። የግብፅ ባለስልጣናትና ተቋማት

ከዚህ መንፈስ ተቃራኒ የሆኑ መረጃዎችን እያሰራጩ መሆኑን ይህም ሆነ ተብሎ የተደረገ እንደሆነ ቃል አቀባዩ ተናግረዋል። እነዚህ አስተያየቶች አፍራሽ ናቸው። በተለይም እነዚህ አስተያየቶች የሚሰጡት የፌዴሪ ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ደሳለኝ በግብጽ ጉብኝት ያደርጋሉ በሚባልበት ዋዜማ መሆኑ ተገቢ አይደለም። ኢትዮጵያ መንግስት እነዚህ ሁሉን አስተያየቶች እና ሌሎችም የግብጽ ተቋሞች ተግባሮች ያቃቸዋል

በሆደ ሰፊነት የሚያልፍባቸው ምክንያት ትብብር ብቸኛው በጋራ የመስሪያ አማራጭ ስለሆነ ነው። ስለዚህ በግብፅ ወገን በኩል ያለው እንቅስቃሴ የሶስቱ ሀገራት መሪዎች የፈረሙትን የመርሆች ስምምነት ወይም ዲክላሬሽን ኦፍ ፕሪንስፕልስ የሚጥስ ነው። ኢትዮጵያ በመሪዎች የተፈረመው የመርሆች መግለጫ ስምምነት ወይም ዲክላሬሽን ኦፍ ፕሪንስፕል እንዲከበር በአጽንኦት ታሳስባለች።

የግብጽ ዋና ዓላማ እናካሄድ የኢትዮጵያና የሌሎች ናይል የላይኛው ተፋሰስ ሀገራት በአባይ ውሀ ላይ እንዳይጠቀሙ የመከልከል ጉዳይ ነው። በግብጽ ባለስልጣናትና ተቋማት የሚሰራጩ መረጃዎች ትኩረት ለማስቀየርና የተጀመረውን በጎ የውይይት ሂደት ለማበላሸት የተዘጋጁ መሆናቸውን ቃል አቀባዩ አስረድተዋል። ኢትዮጵያ ግን በዚህ እንደማትዘናጋ ነው የጠቀሱት። እኛ እነሱ ባዘጋጁት ወጥመድ ውስጥ አንገባም ነው ያሉት። ቃል አቀባዩ አክለው እንዳስረዱት የታላቁ የህዳሴ ግድብ ግንባታ የሚቆመውም

ሲጠናቀቅ ብቻ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ይህ ከዋሽንግተን ዲሲ በ19 በ22ና በ25 ሜትር ባንድ አጭር ሞገድ ደግሞም በናይል ሳት በአማርኛ የሚተላለፍላችሁ ፕሮግራም ነው።

አፍሪካ በጋዜጦች የመጀመሪያው የሁለተኛው አጋማሽ ፕሮግራም ነው። አዳነች ፍስሐዬ ነች የምታቀርበው። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የታላቁ የሕዳሴ ግድብ ግንባታ የሞትና የሽረት ጉዳይ ነው ስትል ኢትዮጵያ ለግብፅ ምላሽ ሰጠች። የዛሬው አፍሪካ በጋዜጦች ዝግጅታችን በነጥቡ ላይ ያተኮረ ይሆናል።

አረብ ኒውስ የተባለው በሳውዲ አረቢያ የሚታተም ዕለታዊ ጋዜጣ ድረገጽ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ቃታርን በጎበኙበት ወቅት ታላቁ የህዳሴ ግድብ በተመደበለት የጊዜ ገደብ ይጠናቀቃል ማለታቸውን ገልጿል። ግብፅ ግን የውሃ መብቷን ለመጠበቅ ስትል አስፈላጊ እርምጃዎችን ለመውሰድ የምትችልበትን መንገድ እያጠናች መሆኗን ገልጻለች። ግብፅ ይህን ያለችው

ግድቡ በግብፅ ላይ የሚኖረውን ተጽዕኖ በሚመለከት አንድ የፈረንሳይ አማካሪ መስሪያ ቤት ያቀረበውን ዘገባ ኢትዮጵያና ሱዳን ከመፈረም ከተቆጠቡ በኋላ መሆኑን አረብ ኒውስ ድረገጽ ላይ የወጣው ዘገባ ጠቅሷል። ታላቁ የኢትዮጵያ ህዳሴ ግድብን በሚመለከት የሚካሄደው ድርድር ያለበት ሁኔታ ያሳስባል፣ ምክንያቱም የውሃ ደህንነት ጉዳይ ለግብፅ የብሔራዊ ጸጥታ ዋናው አካል ነው ሲሉ የግብፅ የውጭ ጉዳይ ሚኒስትር ሳሚ ሹክሪ መናገራቸውን

አረብ ኒውስ የተባለው ጋዜጣ ድረገጽ ጠቁሟል። አያይዘውም የውጭ ጉዳይ ሚኒስትሩ የድንበሮቹን ውስብስብነት ከኢትዮጵያና ከሱዳን ከተቀሩት የናይል ተፋሰስ ሀገሮች፣ እንዲሁም ከዓለም አቀፍ ማህበረሰብ ጋር በመነጋገር ልንወጣው እንፈልጋለን ማለታቸውን ድረገጹ አክሏል። ግብፅ፣ ኢትዮጵያና ሱዳን የፈረሙትን የሶስትዮሽ የመሰረተ ሀሳብ ስምምነትን ታከብራለች። ዓለም አቀፍ ወንዞችን በሚመለከት ያለውን ዓለም አቀፍ ሕግን አስመልክቶ

የሶስቱን ሀገሮች ግንኙነት ለማራመድ በቂ ነው የሚል እምነት አላት። የድርድሩ ዓላማ የጋራ ጥቅም ለማግኘት ነበረ፣ ግን ይህ አልሆነም ሲሉ የግብፅ የውጭ ጉዳይ ሚኒስትር መግለጻቸውን አረብ ኒውስ ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። ከሁለት ሳምንታት በፊት የግብፅ የኢትዮጵያና የሱዳን የውሃ ሚኒስትሮች ካይሮ ላይ የተገናኙበት 17ተኛው የሶስትዮሽ ብሔራዊ ቴክኒካል ኮሚቴ ስብሰባ

የፈረንሳይ አማካሪ ኩባንያ ባቀረበው ዘገባ ላይ ስምምነት አልተደረገም። የፈረንሳይ አማካሪ ተቋም ግድቡ በናይል ግርጌ ሀገሮች ላይ ሊኖረው የሚችለውን አንድምታ እንዲያጠና ነበር የተቀጠረው። ቴክኒካዊ ኮሚቴ እንደ አውሮፓ አቆጣጠር ባለፈው ህዳር 12 ቀን በተሰበሰበበት ወቅት ግብፅ መጀመሪያ ላይ የመግቢያውን ዘገባ ያጸደቀች ቢሆንም ሁለቱ ሌሎች የኮሚቴው አባላት ዘገባውን አላጸደቁም።

ማሻሻያ እንዲደረግበት ያቀረቡት ጥያቄም ከዚህ ቀደም ከተስማማንበት ውጭ ነው ሲሉ የግብፅ የውሃና የመስኖ ሚኒስትር መሐመድ አብደል አቲ መናገራቸውን አረብ ኒውስ በተባለው ጋዜጣ ድረገጽ ላይ የወጣው ጽሁፍ ጠቅሷል። ሶስቱ አገሮች እንዳይስማሙ ምክንያት የሆነው የናይል ወይም የአባይ ወንዝ ውሃ ክፍፍል ድርሻን በሚመለከት የፈረንሳዩ አማካሪ ተቋም በዘገባው መግቢያ ላይ ያሰፈረው ነገር ነው።

የግብፅ ድርሻ 55.5 ቢሊዮን ኪውቢክ ሜትር የሱዳን 18.5 ቢሊዮን ኪውቢክ ሜትር እንደሆነ አድርጎ አስቀምጦታል። ኢትዮጵያ ደግሞ ይህን አትቀበልም። ምክንያቱም እንደ አውሮፓ አቆጣጠር በ1959 ዓ.ም ለተደረገው ውል እውቅና አትሰጥም ሲሉ መሐመድ አቡ ዘይድ የተባሉት የአረብ የውሃ መማክርት ፕሬዚደንት መናገራቸውን ዘገባው ጠቁሟል።

የህዳሴ ግድብን የውሃ መሙላቱን ጊዜ ደግሞ ግብፅ ከሰባት እስከ አስር ዓመታት እንዲፈጅ ትፈልጋለች። ኢትዮጵያ ግን ቢበዛ በሦስት ዓመታት ውስጥ እንዲሞላ ትሻለች። የኢትዮጵያ የውሃ የመስኖና የኤሌክትሪክ መብራት ሚኒስቴር ባወጣው መግለጫ ኢትዮጵያ፣ ሱዳንና ግብፅ የጋራ መግባባት ላይ እንዲደርሱ እየተሞከረ ቢሆንም ግብፅ ወደ አማካሪው ተቋም እንዲላክ የቀረበውን የዘገባ ረቂቅ አልተቀበለችም ይላል።

ሱዳን የዘገባውን መግቢያ እንዲሻሻል ሀሳብ አቅርባለች፣ የሚለውን የግብፅ የውሃ ሀብትና የመስኖ ሚኒስቴር ያወጣውን ዘገባ የሱዳኑ አምባሳደር አልተቀበሉትም። ከመጀመሪያው ስለ ስብሰባ ጊዜ አንስታ በርካታ ዘገባውን የሚያሻሽሉ ሀሳቦችን ስታቀርብ የቆየችው ግብፅ እንጂ ሱዳን አይደለችም ሲሉ የሱዳኑ አምባሳደር አስተባብለዋል። እንዲያውም የግብፁ መግለጫ እንደሚለው ሳይሆን

ሁሉም ስብሰባዎች የወዳጅነትና የመግባባት መንፈስ በተሞላበት ሁኔታ ነበር የተካሄዱት ብለዋል አምባሳደሩ። የውሃ ሀብትና የመስኖ ስራ ሚኒስትር የነበሩት በአሁኑ ወቅት የአረብ የውሃ ካውንስል ፕሬዚደንት የሆኑት መሐሙድ አቡ ዘይድ በበኩላቸው የሚያስፈልገው ከፕሬዚዳንቶች ከመንግስታትና ከውጭ ጉዳይ ሚኒስትሮች ጋር የፖለቲካ ድርድሮች ማካሄድ እንጂ በአሁኑ ወቅት የግድቡን ጉዳይ ዓለም አቀፍ ገጽታ ማስያዝ

ተገቢ አይደለም ሲሉ ማስጠንቀቃቸውን አረብ ኒውስ የተባለው ጋዜጣ ድረገጽ ዘግቧል። ኢትዮጵያ በበኩሏ የታላቁ የህዳሴ ግድብ ግንባታ የሞትና የሽረት ጉዳይ ነው ስትል ለግብፅ አባባል ምላሽ ሰጥታለች ይላል። ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣ ዘገባ የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ትላንት ሐሙስ፣ ይህን ያለው የግብፅ ፕሬዚደንት የውሃ ደህንነት ለግብፅ የሞትና የሽረት ጉዳይ ነው ካሉ በኋላ ነው ይላል።

ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ የህዳሴ ግድብ ግንባታ ከ60 ከመቶ በላይ መድረሱን የኢትዮጵያ ባለሥልጣኖች ገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣው መግለጫ የናይል ውሃ ድርሻ ፍትሐዊና ተመጣጣኝ በሆነ መንገድ እንዲያዝ ኢትዮጵያ ከሱዳንና ከግብፅ ጋር መስራቱን ትቀጥላለች ማለቱን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል።

የኢጅፕት ኢንዲፐንደንት የተባለው ድረገጽ ደግሞ የሱዳን የውጭ ጉዳይ ሚኒስትር ኢብራሂም ገንዱር ሱዳንና ግብፅ እንደ አውሮፓ አቆጣጠር በ1959 ዓ.ም የውሃ ድርሻ ስምምነት ከፈረሙ ወዲህ ግብፅ የሱዳንን የውሃ ድርሻን እየተጋራች ነው ማለታቸው አስገርሞኛል ሲሉ የግብፅ የውጭ ጉዳይ ሚኒስትር ሳሚ ሹክሪ መናገራቸውን ጠቁሟል። የግብፅ የውሃ ጉዳይ ሚኒስትር ስለ ጉዳዩ ሲያስረዱ

ሱዳን በየዓመቱ በ18.5 ቢሊዮን ኪዩቢክ ሜትር የሚገመት የውሃ ድርሻን ትጠቀማለች። ሆኖም ያንን ያህል ውሃ የመጠቀም አቅሟ ስላነሰ የተወሰነ የውሃ መጠኗ ወደ ግብፅ ይሾልካል። ይህ የሚሆነው ደግሞ በሱዳን ፈቃድ ነው ማለታቸውን ኢጅፕት ኢንዲፐንደንት ድረገጽ ጠቅሷል። አያይዘውም የግብፅ የውጭ ጉዳይ ሚኒስትር በመሰረቱ ይህ ክስተት ለግብፅ ከፍታ ያለው ግድብ ሸክምና አደጋ መሆኑ አልቀረም ምክንያቱም

በተለይም ጎርፍ በሚበዛበት ወቅት ከሱዳን የሚሾልከው ውሃ ተጨምሮበት ስለሚበዛ ግብፅ ትርፉን ውሃ የወንዙን ወይም ከግድቡ ጀርባ ካለው ቶሽቃ ባህር በከንቱ እንዲፈስ ታደርጋለች በማለት አስረድተዋል። ግብፅ፣ ኢትዮጵያና ሱዳን ሲያካሄዱት የቆዩት የሶስትዮሽ ድርድር አጣብቅኝ ውስጥ በገባበት ወቅት የሱዳን የውጭ ጉዳይ ሚኒስትር በሀገራቸውና በግብፅ መካከል ያለውን የውሃ ግንኙነት የአበዳሪና ተበዳሪ አይነት አድርጎው ማቅረባቸው

ሊገባኝ አልቻልም ብለዋል የግብፁ የውጭ ጉዳይ ሚኒስትር። የግብፁ ባለስልጣን ባለፈው ሰኞ በሰጡት መግለጫ ግብፅ አሁን የውሃ እዳዋን ለሱዳን የምትከፍልበት ጊዜ ደርሷል፣ የኢትዮጵያው የህዳሴ ግድብ የውሃ ድርሻዋን ይይዝላታል ሲሉ ምጸታዊ አነጋገር መሰንዘራቸውን ኢጅፕት ኢንዲፐንደንት ድረገጽ አስነብበዋል።

አድማጮች የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየ። የአርብ ምሽት ዝግጅታችን ይቀጥላል። አሁን ደግሞ እሰጥ አገባ ይቀርባል።

ሰሞነኛውን የኢትዮጵያ የፖለቲካ ትኩሳት ለመለካትና በአጠቃላይም የሀገሪቱን ቀጣይ ዕጣዎች ለመቃኘት የሚጥር ክርክር ነው። ሰጠግባ ዛሬ ይዞ የቀረበው በእሁዱ የራዲዮ መጽሔት የአገር ጉዳይ በተሰኘው ልዩ ፕሮግራማችን የተወያዩ ሁለት እንግዶች ናቸው። አገሪቱ ለገባችበት ቀውስና ለሕዝባዊ ጥያቄዎች ሁነኛ ምላሽ ለማፈላለግ መሠረታዊ ናቸው ባሏቸው ጭብጦች ዙሪያ ጠበቅ አድርገው የሚከራከሩት

አቶ ያሬር ጥበቡና ፕሮፌሰር ዳንኤል ተፈራ ናቸው፣ ተከራካሪዎቹ። ያከራከረው የፕሮግራም አዘጋጅ አሉላ ከበደ።

እንግዶች ዶክተር ዳንኤል ተፈራና አቶ ያሬድ ጥበቡ ባለፈው ሳምንት መገባደጃ የአገር ጉዳይ በተሰኘው ፕሮግራማችን በወቅታዊ የኢትዮጵያ ፖለቲካ ጉዳዮች ሰፋ ያለ ውይይት ላይ በጊዜው ያነሳቸኋቸውን የግራና ቀኝ የሚታዩ ነጥቦች መነሻ በማድረግ ለዛሬው የክርክር ፕሮግራም ተመልሳችሁ ስለመጣችሁ አመሰግናለሁ። ቀደም ባለው ውይይታችን ላይ ያነሳውታን አንድ ጥያቄ መልሼ በማምጣት ከዚያ እንደርደር።

አቶ ያሬ ደርሶን አስቀድማለሁ። ከአመራሩም ሆነ ሀገሪቱን እያስተዳደረ ባለው ገዢ ፓርቲ በኩል በውስጡ ሊፈጠሩ የሚችሉ የሚቀሰቀሱ ለውጦች ወደሚፈለገው አቅጣጫ የሚረዱ አስገዳጅ ሁኔታዎችን ይፈጥራሉ ይመስለኛል። በደምስ ሀሳቡ ጥያቄዎቹ ብዙ ናቸው። መንግስት ሊያመጣ ይችላል ተብሎ የሚጠበቁ ለውጦችን አቅም የለውም ወደሚለው አዝማሚያ ሄዱ እስኪመስል ድረስ በግልጽ የሚነገሩ በፍርሃት ተሸብቦ የቆየ የለውጥ ጥያቄ እስከ ማንሳት ድረስ ደርሷልእና

አሁን ለዛ ሰዓት አላለፈም ወይ? በእርግጥ ተጨባጭ የሆነ ሌሎችን የመፍቀድ ወይም የማስገባት ፈቃደኝነቱ መምጣት የለበትም ወይ? ወደ ሌላ ቦታ ከመሄድ በፊት ሌሎቹን የማስገባት ፈቃደኛነት ለማምጣት ሚያስችል ሀገራዊ የፖለቲካ ሁኔታ ቢኖር ልክ ነው። ግን ያ ሁኔታ አለ ሚል ግንዛቤ የለኝም በእኔ በኩል ምክንያቱም የሰሩት የፖለቲካ የድርጅት ስራ

ያንን ሊያስከትል የሚያስችል አቅም አልገነቡም። የተደራጁ ሕዝባዊ ማህበራት ውስጥ ገብተው የሰሩት ስራ አልነበረም። የእነሱን ድክመት ብቻ ሳይሆን የስርዓቱን ባህሪ

ይሄ ስርዓት አንድ መረዳት ያለብን አንድ ለአምስት የሚያደራጅና ይሄ የማደራጀት አቅሙ ደግሞ እስከ አንደኛ ደረጃ ተማሪዎች ድረስ ወርዶ ኢቨን ተማሪዎችን ለዚህ ዓላማ እስከ ማደራጀት ደረጃ ድረስ የሚገፋ ነው። የፓርቲው አባላት እስከ ሰባት ስምንት ሚሊዮን የሚደርሱ ናቸው። የሁሉም ድርጅቶች አባላት ባህዴን እስከ ሁለት ሚሊዮን፣ ኦህዴድ እስከ ሶስት ሚሊዮን፣ ደቡብ ራሱ እስከ አንድ ነጥብ አምስት ሚሊዮን አባላት አሉትና በዚህ ሁኔታ

ስርዓቱ ሊወድቅ እየተንገዳገደ ነው። ስለዚህ ሳይወድ ሌሎች የፖለቲካ ኃይሎችን አስገብቶ ሁኔታውን ማዳን ይገባል የሚያስብል አይነት ሁኔታ ያለ አይመስለኝም። ይሄ ባለበት ሁኔታ ማድረግ የምንችለው ጥገና ነው። ይሄ ጥገና ደግሞ ሊመጣ የሚችለው ስርዓቱ ውስጥ ባሉት ኃይሎች ነው ብዬ ነው የማስበው። እዚህ ስርዓት ውስጥ ካሉት ኃይሎች ደግሞ ቢያንስ ሁለቱ ኦህዴድ በተመቻቸ መንገድ

በአዴን ደግሞ በተወሰነ መልኩ ማለት በሚቻል የለውጡን ፍላጎት ያሳያሉ። ይህንን ግፊት በማድረግ ያለንን እድል መሞከር አለብን። ይህን ባንሞክር ምንድን ነው ያለን ምርጫ? ተሰደን፣ ታስረን ምናምን መኖር ነው እና ያ እንደ ምርጫ መውሰድ ያለብን አይመስለኝም። መልካም። የተለየ ሀሳብን የማስተናገድ ፈቃደኝነት የሌለው የስርዓት አካሄድ ነበርና አሁንም መምጣት ካለበት ለውጡ በውስጥ ነው ይላሉ።

ዶክተር ዳንኤል አቶ ያሬድ ያነሷቸውን ሀሳቦች መጠየቅም ይችላሉ። በተለየ መንገድም ማየት ይችላሉ። እኔ ያስቀደብኩትን ጥያቄ አጣምረው። እሺ አቶ ያሬድ ከተናገሩት ሁለት ቃላት ጽፌ ይዣለሁ። አንደኛው ዜግነት፣ ሁለተኛው ማንነት። ቀደም ብለው ማንነትን ገልጸዋል። እነዚህ ሁለቱ አሁን በሀገር ውስጥም ሆነ ከሀገር ውጭ ፖለቲከኞች የተሳተፉበት

ክርክር ነው እና ስለ ፖለቲካው አስተያየት መስጠት አልፈልግም ምክንያቱም ቅድማ ተዋሉላም እንዳልከው አሁን ያለንበት ሁኔታ ለየት ያለና አስጊ ነው በሱ እስማማለሁ ወደዛ ከማለፌ በፊት ዜግነትም ይሁን ማንነት የኢትዮጵያ ህዝብ ከጥንት ጀምሮ ሲጠይቅ የነበረውን የግለሰብ ነጻነትና እኩልነት አይሰጥም አሁን ለምሳሌ ዚምባብዌን ብንወስድ የግለሰብ ነጻነት አለ ማለት አንችልም

አሜሪካንን ስንወስድ ሙሉ በሙሉ የግለሰብ ነጻነት አለ። ሁላችንም በእሱ ኮርተን ነው የምንኖረው። ስለዚህ የግለሰብ ነጻነት አስፈላጊ ነው። ዜግነት ብቻውን በቂ አይደለም። ማንነትን ቢባል የግለሰብ ነጻነት መስጫ አይደለም። እንዲያውም ማንነት የግለሰብ ነጻነትን ይጻረራል። ይሄ ቦታ አይደለም፣ ውጣ፣ እዚህ አልተወለድክም። ስንት ደም ፈሷል፣ በከንቱ ህጻናት ሳይቀሩ ተገለዋል በዚህ ነገር።

ቡድናዊ ማንነትን ነው አሁን የሚገልጹት። በአንድ ጎሳ ወይም ብሄር ቡድናዊ ነው። በግለሰብማ አንድ ሰው ተነስቶ ማንኝ አይለም ስሙን ነው የሚነግሩት። እኔ አሁን ማንኝ ብል ዳንኤል ተፈራነ ነው የሚሉት። በቡድን ነው ይሄ ማንነት የሚመጣ

እና እሱ ያመጣው ጠንቅ ነው። ይሄንን ሁለተኛው ልናገር የምፈልገው አሁንም አቶ ያሬድ እንደ መፍትሄ ብለው የጠቀሱት ነው። ሁለት ድርጅቶች በይሄ አሁን በገዢው ፓርቲ ኢህአዴግ በሚባለው ውስጥ አንዳንድ ነቃ ያሉ ድርጅቶች አሉ ብለዋል። እኔ እሱ እስከዚህም ተስፋ አይሰጠኝም። ብዙ መመኘት አያስፈልግም። ኢትዮጵያን እዚህ አይነት ሁኔታ ውስጥ የጨመረው በጦር ኃይል አሸንፎ አገሪቷን የያዘው የህወሓት ክፍል ነው።

አሁን የውሀት ክፍል አስጊ ሁኔታ ላይ ነው ያለው። ይህንን ጠንቅቀን መገንዘብ አለብን። አንደኛ የሰሩት ስራ ደማ ጋብቷል። ሀገሪቷ ውስጥ ከጎንደር ጀምሮ እስከ ደቡብ ሲዳሞ ድረስ ትልቅ ጥላቻ ፈጥሮባቸዋል። ይህ ትልቅ ምልክት ሊሆናቸው ይገባል። ይሄንን የዘረጉትን የክልል ስርዓት አጥፈው የክፍለ ሀገርን ስርዓት መልሰው መዘርጋት አለባቸው። ይሄንን ካደረጉ

ህዝብ በሰላም ይኖራል። እነሱን ከህዝብ ሊታረቁ ይችላሉ። እንደ ልባቸው እንደ ማንኛውም ኢትዮጵያዊ ተዘዋውረው ሰርቶ መኖር ይችላሉ። ይሄ ነገር ቀላል አይደለም። አሁን ኢትዮጵያ ላይ የመጣው ችግር ቀላል አይደለም። መጀመሪያ ህዝቡ የሚነሳው እነሱ ላይ ነው። እነሱ ላይ ብቻ አይደለም። ይሄንን ነገር በቀላሉ እዚህ ተቀምጠን ማየት አንችልም። የዛሬ አንድ አመት ተኩል እኔ አዲስ አበባ ነበርኩ። ወደ ሲዳሞ ሞርጃ አይቻለሁ።

የህዝቡን ብሶት ተመልክቻለሁ። የህዝቡን ጭንቀት ተመልክቻለሁ። የህዝቡ አጠቃላይ አስተሳሰብ ቅኝ ግዛት ነን ነው የሚለው፣ አገር የለንም ነው የሚለው። ይሄንን ነገር በፖለቲካ መልክ ማየት አንችልም። ፖለቲከኞችም ለዚህ መፍትሄ የላቸውም። ፖለቲከኞች የራሳቸው አላማ አላቸው። ለዚህ ችግር መፍትሄ የሚያመጣ ችግሩን የፈጠረው ህወሓት ራሱ ነው። አመሰግናለሁ። መልካም የሚያከራክሩት እሺ፣ አቶ ያሬድ

ህወሓት በዚህ ላይ መፍትሄ ማምጣት አይችልም። ህወሓት በኢህአዴግ ውስጥ ያለው አመራር ቢሆን እየተሸረሸረ ራሱ አዲስ አበባ እንኳን መቆየትን መፍራት የጀመረበት ሁኔታ ውስጥ ነው ያለው። ህወሓት በኢህአዴግ ላይ ያለው ቁጥጥር እየደከመ ከመሄዱ ጋር በተያያዘ ከትግራይ

ወኪልነቱ ጋር ያም ደግሞ የትግራይ ህዝብ ወኪሌ ነው ብሎ እስከተቀበለው ድረስ ነው የሚመጣጠን ሚና በኢህአዴግ ውስጥ የሚጫወትበትን ሁኔታ እንዲቀበል ግፊት መደረግ ነው ያለበት። ያን እስከተቀበለ ድረስ ሁኔታዎች እየተረጋጉና መልክ እየያዙ ሊሄዱ ይችላሉ። ነገር ግን አሁን ዶክተር ዳንኤል እንደሚሉት ህወሀት

ይሄ ነገር ሙሉ ለሙሉ ከቁጥጥር ውጭ እየወጣ ስለሆነ ያሉትን የክልል ምክር ቤቶች አፍርሼ፣ የክልል ፓርቲዎች አፍርሼ፣ የፌዴራል አደረጃጀቱን ሙሉ ለሙሉ ሰርዤ ወደ ድሮ ክፍለ ሀገር መለሳለሁ ሊል የሚችልበት የአይዲዮሎጂም የፖለቲካ ፍላጎት ምክንያትም አይኖረውም። ያለውም የህዝብ ተቃውሞና እንቅስቃሴ ይሄ እንዲሆን የሚያስገድድ ባህሪም የለውም።

የእንቅስቃሴዎቹን ባህሪ አይነት መልክ የላቸውም። ሌላው ቀርቶ ራሱ የኢትዮጵያዊነት መልህቅ ነው አንከር ነው ይባል በነበረው በአማርኛ ተናጋሪው ህዝብ አካባቢ እንኳን የማንነት ስሜቶች እየጠነከሩ የመጡበት ሁኔታ ነው ያለው። በተለይ ደግሞ ይሄ ትምህርት የቆጠረው በዚህ በሀያ አምስት አመታት ውስጥ ባለው ስርዓት የፖለቲካ አስተሳሰብ ውስጥ ያለፈውን ስና ኢትዮጵያ ደግሞ የወጣቶች ሀገር ነው ስልሳ አምስት እስከ ሰባ በመቶ ከሰላሳ አመት በታች ያሉ ወጣቶች ያሉበት ሀገር ስለሆነ

የተቀየረውን የፖለቲካ ሁኔታ ከማንነት ጋር ተያይዞ መረዳት ያስፈልጋል። ፖለቲካ ነው መፍትሄው። ወያኔ ያሰኘውን ዲክቴት ማድረግ የሚችልበት አቅም ላይ ያለ አይመስለኝ። ህወሓት ሀይል የለውም የሚለው ትክክል አይደለም። ወታደሩን ማን ነው የሚቆጣጠረው? የኢትዮጵያ ወታደር ተብሎ አሁን አገሪቷን የያዘው ማን ነው? የህወሓት ወታደር ነው እና እነዚህ ሌሎቹ እየመጡ ፖለቲካዎች ያመጣሉ የሚባለው ነገር ትክክል አይደለም።

የወታደር ኃይል አለው። የጸጥታውን ኃይል የያዘው እሱ ነው። የሀገሪቷን ኢኮኖሚ የሚመራው እሱ ነው። የሆነው ሆኖ ፈልጎ አይደለም የሚለውጠው፣ ይሄንን በራሱ ላይ የሚመጣው ችግር ሊያስገድደው ይችላል ነው ያልኩት። አመሰግናለሁ። መልካም። ከግራም ከቀኝም ይህን ውይይት የሚከታተሉ ሰዎች የሚወስዷቸው ነጥቦች፣ ቀደም ብዬ በመግቢያው እንደጠቀምኩት የሚከራከሩ የሚነጋገሩባቸው ይኖራል

የሀሳብ ልዩነቶች ኖረውም የጋራ የሆነ ወደፊት የሚያራምድ መነጋገሪያ ሀሳብ ማምጣት ነውና የዚህ ፕሮግራም ዓላማ። እስኪ እናንተ ማሳያዎች ኑ። የተለያየ ሀሳብ ኖሯችሁ፣ ነገር ግን የኢትዮጵያ ጉዳይ ግድ እንደሚለው ሰው የከፋ ሁኔታ ከመምጣቱ በፊት እንዲህ መደረግ አለበት እያላችሁ ነውና፣ እስኪ በዛ መንፈስ ሌሎችም በዚህ ሰዓት የሚከታተሏችሁ ልክ አሁን እናንተ እንደምታደረጉት

የማይስማሙባቸው ወይም የተለያየ እይታ ያላቸው አቋሞች ወይም አመለካከቶች ይኖራሉና የጋራ ሊሆኑ የሚችሉት ሀሳቦች የትኞቹ የሆኑ አቶ ያሬድ፣ የጋራ መፍትሄ ሀሳብ ሊሆኑ የሚችሉ አንደኛ ኢትዮጵያዊ ዜግነት ሁላችንን የሚያስተሳሰር የጋራ መሆኑን የመቀበልና ይሄ ጎልቶ የሚታይበትን ኢትዮጵያ ለማምጣት

በስርዓቱም ውስጥ ያሉት ሆኖ ከስርዓቱ ውጭ ያለው ሕዝብ እንዲያምንበት ማድረግ እና የኢትዮጵያን ታሪካዊ ቦታ፣ የወደፊት ተስፋዋን፣ ዛሬ ያለችበትን ሁኔታ የምንስማማበት ሁኔታ መፍጠር አንዱ መንገድ ይሄ ነው። ከሁሉ በላይ ግን እኔ አሁን በእጃችን ላይ ያለ እና ቀዳሚው ነገር የሚመስለኝ ኢህአዴግ ውስጥ የተፈጠረው የፖለቲካ ድቀት ተባብሶ አገሪቱን ወደሚያተራምስ ደረጃ እንዲወርድ ሳይሆን

ኢህአዴግ ውስጥ በሚኖር ህጋዊ ፖለቲካዊ መንገዶች መምጣት የሚችልባቸው እድሎች በሙሉ ግፊት መደረግ አለባቸው፣ እድል መሰጠት አለባቸው ብዬ አምናለሁ። ይህ ምን ማለት ነው? በአሁን ሰዓት የወያኔ ግፊት አንቀበልም ማለት የጀመሩት የሁለቱ ክልል ድርጅቶች፣ የኦሮሞ ህዝብ ዴሞክራሲያዊ ድርጅት እና የብሔረ አማራ ዴሞክራሲያዊ ንቅናቄ ውስጥ የሚታዩት መንፈሶች

እነዚህን መሰረት አድርጎ እነሱ ፓርላማ ውስጥ የበላይነት አላቸው። ይህንን በፓርላማ ውስጥ ያለ የበላይነታቸውን ተጠቅመው ለምሳሌ የፖለቲካ እስረኞች እንዲፈቱ ማድረግ ይችላሉ። ለምሳሌ ፓርላማው ለፕሬዚደንቱ ፕሬዚደንት ሙላቱ ነው ስማቸው፣ ልክ ነው፣ ሙላቱ ተሾመ ነው ለሳቸው

እነዚህ እነዚህ የፖለቲካ እስረኞች ዶክተር መራራ ጉድና፣ በቀለ ገርባ፣ እስክንድር ምናምን ይፈቱ ብለው ያሉትን የፖለቲካ እስረኞች መቶ የሚሆኑ ሁለት መቶ የእነሱን ስም በማቅረብ ያን እንዲደረግ ማድረግ ይችላሉ። ኢትዮጵያን ይሄ አጠራቆ የያዘው የማንነት ፖለቲካ ትንሽ እልባት እንዲያገኝና በጋራ የሚያስተሳስሩን እሴቶች ላይ እንዲኖር ህገ መንግስቱ ሊሻሻል የሚችልባቸውን አንዳንድ ቦታዎች

መጠቆም ይችላሉ። እንደዚህ እያደረግን እየተረጋጋን ለውጥ ማምጣት እንችላለን። እና ጥገናዊ ለውጥ ወይንም ሪፎርም መፍትሄ ሊሆን ይችላል። ጊዜው አላለፈም። የግድ በጣም አመፃዊ የሆነ ለውጥ መምጣት አለበት ብዬ አላስብም። እና በዚህ መንገድ ብንሄድ አገራችን ትጠቀማለች ብዬ ነው ማስበው። መልካም። የተለያየ ሀሳብ ያላቸውም ብዙዎች ሊስማሙ ሊጀምሩ የሚችሉት የጋራውን መንገድ አስመልክቶ ነበር ቀደም ብዬ ጥያቄ የረወድኩት ዶክተር ዳንኤል

ቃሉናን እና እንግዶቹን እናመሰግናለን። አድማጮች፣ ፕሮግራሙ አልተጠናቀቀም። ሰፋ ያለውን ቀሪ ዝግጅት በነገ ቅዳሜ ምሽት እናሰማለን። ለአሁኑ እንግዶቻችንን አቶ ያሬድ ጥበቡንና ፕሮፌሰር ዳንኤል ተፈራን ስለተሳትፏቸው እናመሰግናለን። አብራችሁን ቆዩ።

ቀጣዩም ዝግጅት አሉላ ከበደ ያቀናብረው ነው። በነገ ዕለት ለሚከፈተው የኒውዮርኩ የአፍሪካውያን ዓለም አቀፍ የፊልም ፌስቲቫል የተመረጠ ኢትዮጵያዊ ፊልም ላይ ያተኩራል። ውቨን የተሰኘው ኢትዮጵያውያንና አሜሪካውያን የተሳተፉበት ፊልም ነው። አሉላ ከፊልሙ ዲሬክተሮች አንዷ የሆነችውን ሰሎሜ ሙሉጌታን ከኒውዮርክ በስልክ አነጋግሮ ተከታዩን አቀናብሯል።

Find peace, choose peace. <laughs> I have not been listening to that voice for many years.

What's wrong with my baby? He has post-traumatic stress disorder. So, Kobe, is it a... Good feel feel to be talking to a counselor, huh? You know, someone close to me passed away as well. Would you like to see a picture? Please, say something. Sorry, no, it's not true. <laughs>

ሰሎሜ ሙልጌታ፣ እንኳን ደህና መጣሽ። እንኳንም ፊልምሽ ለትዕይንት በቃ። አመሰግናለሁ። አሉላ ስ ውብን በአማርኛ በግርድፍ ትርጉሙ የተገመደው የሚል ስያሜ ልንሰጠው እንችላለን። በሁለት ቋንቋዎች ሁለት ባህሎች መካከል የሚመላለስ

ሀዘን፣ ደስታን ተስፋን የሚያንጸባርቅ በነገው ዕለት በኒውዮርክ የአፍሪካን ዳያስፖራ ፊልም ፌስቲቫል ከተመረጡት ፊልሞች አንዱ ሆኗል። እስኪ መጀመሪያ ለፊልም ፌስቲቫሉ የበቃበትን ሁኔታ ነገር ይንሰማሜ ፊልሙ የተሰራው ኒውዮርክ ነው እና እኔ መጀመሪያ እንኳን ፊልሙ እንዲታይ የፈለኩት ኒውዮርክ ነበረ። ግን የኤል ኤ ፌስቲቫል ቀደመውና መጀመሪያ ኤል ኤ መጣ። ከዛ ክሊቭላንድ ሄደ፣ ዲሲ ሄደ

አትላንታ ሄደ። ዞሮ ዞሮ ዞሮ አሁን መጨረሻ ላይ ኒውዮርክ መጣ እና ለእኔ ደግሞ ኒውዮርክ በጣም በጣም በጣም ስፔሻል ነው፣ ምክንያቱም ፊልሙ ኒውዮርክ ነው የተሰራው እና በጣም ብዙ ሰዎች ኒውዮርክ ያሉ ሰዎች ፊልሙን በጉጉት ይጠብቁት ነበር። አዎ እና ይሄ ይሄ ፌስቲቫል ደግሞ ጥሩነቱ እንዳልከው ቀደም ብለህ

ዳያስፖራን ፊልም ፌስቲቫል ነው እና ብዙ ፊልሞች ታሪክ ያላቸው የውጭ አፍሪካን ታሪኮች እና አሜሪካን ካልቸር ታሪኮች ያመጣሉ እና ሌላም ፌስቲቫል ኒውዮርክ ውስጥ መርጠውን ነበር። እኔ ግን ይሄኛው ፐርቲኩለር ለወቨን በጣም ጥሩ ነው ምክንያቱም ዳያስፖራን ፌስቲቫል ስለሆነ

በፊልሙ የተንጸባረቀውን ታሪክ የበለጠ የሚያጎላ መድረክ ነው እና ይህን ከሌሎቹ አስበልጠዋለሁ እያልሽን ነው? አዎ፣ ልክ ነው። የሚያመጡት ፊልሞች ብዙዎቹ የሌላን ሀገር ታሪክ የተመለከተና የአሜሪካንን ሀገር ካልቸር የተመለከተ ታሪኮች ነው የሚያመጡት እና ለውብን ይሄ ጥሩ ነው ምክንያቱም የውብን ታሪክ እንደምታውቀው የኢትዮጵያን ኛን ታሪክና የአሜሪካን ሀገርን ካልቸር ታሪክ ነው ያያያዘው ፊልሙ እና በዚህ አይነት

ለዚህ ፌስቲቫል አይ ቲንክ ጥሩ ይመስለኛል፣ ለፌስቲቫሉ ልክ ነው ተስማሚ ይመስላል። ሰሎሜ፣ የፊልሙ ዲሬክተር ብቻ ሳቶኝ ዋናዋን ገጸ ባህሪ ሆነሽም ትጫዎች አለሽ። ስለ ፊልማችሁ በምትናገሩበት ኢትዮጵያውያንና አሜሪካውያን ተዋናዮች የተሳተፉበት አይነተኛ ፊልም ነው። በፊልም ስራ ውስጥም ከተዋናዮች ውጪ ግብጻዊቷ ተባባሪ ዲሬክተር ከአንቺ ጋር አብራ ዲሬክተር ያደረገችውን ናግዋ ኢብራሂምን ጨምሮ ራያን ታዋቂ የፊልም ተዋናይ

በርካቶች ተሳትፎበታል። ስለ ፊልማችሁ በምትናገሩበት የመጤ ጥላቻ እየገነነ በመጣበት በአሁኑ ወቅት በአሜሪካ የሲኒማ ስክሪን ላይ እምብዛም የማይታየውን የስደተኛ ታሪክ በአሜሪካ ባህል ውስጥ የተዋህደበትን የሚታይበትን ቀለም የኢትዮጵያን ባህል ውበትና ወግ ለማጉላትና ለማውጣት እንደፈለጋችሁ ትናገራላችሁ። ፊልሙን በመድረስም ዲሬክት በማድረግም ተሳትፈሻል። ከተዋናይነትሽ በተጨማሪ ራያን ስፋን

አሜሪካውን ባህል ጽፏል። ግብፃዊቷን ናጓ ኢብራሂም ተባባሪ ዲሬክተር በመሆን ፊልሙን ከአንቺ ጋር ዲሬክት አድርጋለች። ሌሎችም አሜሪካውያን ታዋቂ የፊልም ሰዎች እንዴት ሊሳተፉ እንዴት በዚህ ሊማረኩ ቻሉ? ሚገሪን እስኪ መጀመሪያ እንዳልከው ራየን ስፓንን ነው የተዋወቅኩት። እሱ ደራሲው ነው ከኔ ጋር አብሮ የደረስነው ይንን ፊልም እና እኔ ይህን ሀሳብ ሲመጣልኝ የአሜሪካን ካልቸር ደራሲ ይፈልግ ነበረ እና ራየንን ብዙ ፕሌይ ይጽፋል ድራማዎች ይጽፋሉ እና

ጓደኛ ነበረችኝ፣ አስተዋወቀችን። አያውቀኝም፣ አላውቀውም። ግን ነገርኩት እኔ እንዲህ አይነት ታሪክ አለኝ። ራሴ የኢትዮጵያኑን ካልቸር እጽፈዋለሁ አንተ ደግሞ ከመሰለ ይህን ነገር ካመንክበት የአሜሪካን ካልቸሩ ደግሞ አብረን እንጻፍ፣ ግን አንተ በልዩ ቦታ የአሜሪካኑን ጻፍ አልኩት። እሺ አለ እና ግን መጀመሪያ ምን አለኝ እኔ ስለ ኢትዮጵያ ምንም አውቀው ነገር የለኝ

የማውቀው ነገር የለኝም ሲለኝ፣ ምን አልኩት፣ ኦኬ ሄደህ ለኢትዮጵያ ሪሰርች አርግ። እኔም እሺ አትበለኝ እምቢ አትበለኝ፣ ሄደህ ሪሰርች አርግ ና ንገረኝ፣ ወደ ይሄን ማድረግ እንደምትፈልግ ያለበዛ ሌላ ሰው እሄዳለሁ አልኩት። ሪሰርች ካረገ በኋላ ወዲያው ደውሎልኝ

ወዲያው ደውሎልኝ አለች እና ቆመች። ይሄ ማለት ፕሮግራሙ እንደ ብላ ነው ይቀጥላል ማለት ነው በሰፊው ወደፊት

ኩራትና ክብሯን አድማጮቻችን፣ ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በዚህ በስቱዲዮ ፕሮግራሙን የመራው ንጉሱ ታምሬ ነው። ከእኛ ጋር አብራችሁ ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ፕሮግራም ነው የሚቀርበው። ሰላም ደህና ደሩ።